ዘመን የጠገቡ ቤት ያፈራቸው ምላዎች አዲስ ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? የውይይታችን መነሻ ጭብጦች ናቸው። እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተቀሰቀሱ ጊዜ የበሽታውን መዛመት ለመመከት ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትንና መልሰውም ለጥቅም የሚውሉበትን ብልሃት እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ነው ዶክተር ተፈሪ አባተ አደም በዩናይትድ ስቴትሱ የል ዩኒቨርሲቲ የሥነ ሰብ ተመራማሪ ናቸው። ዶክተር ተፈሪ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ይህ ዛሬ የምንነጋገርበት የኮሮና ቫይረስን መዛመት ተንተርሶ የማህበረሰብን የህይወት ዘይቤ የሚፈትሽ ውይይት። ዛሬ ዛሬ የምንነጋገርበትም የምንሰራውም ሁሉ እርሱ ብቻ የመሰለበትና ነፍሳችንን ሰቅዞ የያዘ የሚመስለው ይህ ወረርሽኝ ከስነሰብ ጥናት ጋር ምን አገናኘው የሚል የሩቅ ጥያቄ ብናነሳ እርግጥ ነው የማህበራዊ ግንኙነታችንና አኗኗራችንን ሳይቀር ለጊዜውም ቢሆን በእጅጉ የለወጠ ነው እና ይህ ወረርሽኝ የማይነካው የሰው ልጅ የህይወት ገጽታ አለመኖሩን በዚች የጥቂት ወራት እድሜው ተመልክተናል። እስኪ ከዚህ አንጻር የሚያዛምዱትን ከሰው ልጅ ህልውናና የህይወት ዘይቤ አንጻር ያሳደረውን አንድምታ በአጭሩ መልከት በማድረግ እንጀምር። በጣም ጥሩ ሁለት ነገር ማለት ይቻል እውነት ነው ኮቪድ አስራ ዘጠኝ የኮሮና በሽታ በመጀመሪያ ደረጃ ትልቅ የጤና ቀውስና የጤና ጉዳይ ነው። ልዩ የሚያደርገው ደግሞ ያው ከሰው ሰው በፍጥነት መዘዋወሩ ከሀገር ሀገር ድንበር ሳይገድበው፣ የባህል ልዩነት ሳያግደው መስፋፋት መቻሉ፣ ሌላ ደግሞ በሰው ልጅ የረጅሙ ታሪክ ካየ ነው። ምንም እንኳን ቫይረሱ ኮቪድ 19 ብለው የጤና አጠባበቅ ባለሙያዎች የሰየሙት ቫይረስም ሆነ የሚያስከትለው በሽታ አዲስ ቢሆንም የሰው ልጅ ለእንደዚህ አይነት ነገሮች ሲጋለጥ የመጀመሪያ ጊዜው አይደለም። ማህበራዊ ቀውስም የሚያስከትሉ የኢኮኖሚም ቀውስ የሚያስከትሉ የተለያዩ በሽታዎች አሉ። ተመሳሳይነት ያላቸው እንደዚሁ ትላልቅ ክስተቶች ነበሩ በታሪክ እንበል፣ ረሃብ አንዱ ነው። አገር ከአገር አንድ አገር ከጫፍ እስከ ጫፍ ሲራብ ሰው በሙሉ የሚላስ የሚቀመስ ሲጠፋ፣ የተፈጥሮ አደጋዎችም አሉ ከጎርፉ መጥለቅለቅ፣ ከመሬት መንቀጥቀጥ፣ አንበጣ እንበል ወይም ሌላ የሚከሰቱ ነገሮች የአንድን አካባቢ ወይም ሰፋ ያለ ሀገርን ሰብል የሚያጠፉ እና የሰው ልጅ እንግዲህ በህይወት በኑሮ ውጣ ውረዱ እነዚህን ነገሮች እንዴት ማቃለል እንደሚችል፣ እንዴት ለእነዚህ ነገሮች መዘጋጀት እንዳለበትና እንዴትም አድርጎ አብሯቸው ሊኖር እንደሚችል በሂደት ያለፈበት ነገር ነው። እና እንደው ባጭሩ ማለት የበሽታው አዲስነት እውነት እንዳለ ቢሆንም፣ እንደ ችግር፣ እንደ ማህበራዊ ችግር፣ ሌላ ቀርቶ እንደ ጤና ችግርም ራሱ ብዙ ተመሳሳይ ክስተቶች ከታሪክ ከሰው ልጅ ልምድ የምንማራቸው ነገሮች አሉ እንጂ ፈዋሽ መድኃኒትና መከላከያ ክትባት የለውምና እስከዚህ ሰዓት ድረስ ጉዳትም ውጥረትም የፈጠረው የማህበራዊ ግንኙነት ላይ ይመስላል። ዛሬ በየቤቱ ተዘግቶ መቀመጥ እንደ ትልቁ መከላከያ ተደርጎ ተወስዷል። ፈተናውም እሱ ይመስላል። ማህበራዊ ግንኙነት ላይ እየደቀነው ነው። ያንን የመከላከያ ዘዴ ተግባር ላይ መዋልም ያንኑ ያህል የከበደ ይመስላል። እንግዲህ የማህበረሰብን ዘይቤም ጭምር ነው የምንመለከተው። መሰረት ያለው ጊዜ ዘመን የጠገበ ያናኗር ዘይቤን ከቦታ ቦታ ቢለያይ የሚመለከት ነውና ማህበራዊ መነጠል ያሉት በግርድፍ የተተረጎመው ሶሻል ዲስታንሲንግ በመባል የተገለጸውን ማቃቱን እራሱን እሱን በቀላሉ እንደማንችለው ያሳየን ይመስላል። አብሮ የሚኖር ምናልባት የተለየ አኗኗር ዘዴ መከተል ይቀላል በሚባልበት ሀገር እንኳን ከብዷል፣ አስቸግሯል። እና ምን ይላሉ ማህበራዊ መነጠል የማቃቱን የማዳገቱን ፈተና። አዎ የሰው ልጅ እንግዲህ እንዳልከው መለያው ማህበራዊ እንስሳ መሆኑ ነው። ብቻችንን መኖር አንችልም። ቤተሰብ፣ ጎረቤት፣ ከዛም ኮሚኒቲ፣ አገር እያልን ነው የተለያየ አደረጃጀት ፈጥረን የምንኖረው። እና እንደዚህ አይነት ግንኙነቶቻችን በድንገት እንደዚህ ባለ ሁኔታ ሲቋረጡ እንትና ቤት መሄድ አትችልም፣ ዛሬ እንደዚህ ነው ስንባል ከስራ ቦታም ግን በተለያየ ከምንቀርበውም ከማንቀርበውም ሰው በሰውነታችን ብቻ ሕይወት የሚያገናኘን የዕለት ተዕለት ውጣ ውረድ የሚያገናኘን ጋር ያ ሁሉ ሲቀር እውነት ነው ቅር ይላል። ልማድም ልማድ ነው ይቀራል። ሌሎቹም እንደዚሁ እንቸገራለን። ግን ምን አለው መሰለ የሰው ልጅ አንዱ ራሱ ልማድ የሚለውንም ብናይ እንደዚህ ላሉ አዳዲስ ክስተቶች ተፈትኖ የወጣ መሆኑ ነው። አሁን ይችን ማህበራዊ መራራቂ የአካል መራራቂ የምንለውን ነገር ብናየው ያስቸግራል። የምትጠይቀኝ አሁን ከቤት ስሩ ከአሁን በኋላ አትምጡ ሲባል ቅር ብሎ አይነበርም። በኮምፒውተር እዚህ እንደው መልመዱ ምኑ ከባድ ነበር ግን ምን ሆነ በሂደት አዎ አሁን ዛሬ እንደው ውሎ የምትጠይቀኝ ጠዋት ተነስቼ አንድ ስብሰባ ተሳተፍኩ እንደም ኢትዮጵያ ነበር። ይህንኑ ኮቪድን የሚመለከት የጤና ጥበቃ ሚኒስትራችንም ያሉበት ጭምር ነበር። ከዛ በኋላ ወደ ምሳ ሰዓት ላይ ደግሞ ሌላ ስብሰባ ነበረኝ። የቢሮ የጥናት አንድ የምርምር ፕሮጀክት የጋራ ውይይት። አሁን ደግሞ አንተ ጋር አለው እና በርቀት ነው እና ለምደነዋል። ብዙ ነገር እየሰራን ነው። ወደ ዋናው ልመለስልህና የሰው ልጅ ካመነበት ለእኔ ይጠቅመኛል፣ ይሄ ነገር ለእኔ ነው ብሎ ከልቡ ከተዋጠለት እኳን ያለውን ነገሮች እንደ አዲስ አመቻችቶ መቀመጥ ይቅርና አዲስም ነገር መፍጠር ይችላል ዋናው ነጥብ ምንድ ነው የሰው ልጅ ልማዱንም ሆነ የማህበራዊ ትስስሩን እንደ ሁኔታው ማስተካከል ይችላል እዚህ ላይ ነው እንደ ጥሩ ምሳሌም ሊሆን ስለሚችል አንድ ነገር ልንገር በምዕራብ አፍሪካ ውስጥ ኢቦላ የሚባል ወረርሺ ተነስቶ ሀገር ሲያስጨንቅ እኔ የምሰራበት ቢሮ ከሲዲሲ አንድ ጥሪ ደረሰን፣ የስልክ ጥሪ አንድ ቀን እና ጥሪያቸው ምንድን ነበረ? ይህን በሽታ ሴራሊዮን እና ላይቤሪያ ውስጥ ያስፋፋው የአካባቢው ማህበረሰብ የቀብር ስነ ስርዓት ነው የሚል ነገር ሰምተናል። ሰው ሲሞት እዛ በምንም አይነት ሁኔታ ይሙት፣ ዘመድ አዝማድ በሙሉ መቅበር አለበት እና ያ የቀብር ስነ ስርዓት እያስተላለፈ ነው የሚል ስለሰማን በዚህ በኩል እናንተ ጋር ያለው የአንትሮፖሎጂ ተመራማሪዎች ያጠኑትን እስቲ ንገሩን የሚል አይነት ጥያቄ ነበር ባጭሩ የጠየቁን እና እውነት ነው። ፋይሉን ስናይላቸው በዛ አካባቢ ያሉትን አስተማማኝ የሚባሉትን አካውንት ስናይ፣ የቀብር ስነ ስርዓት እንደዛ ነው የተገለጸው። ቀብር ትልቅ ነገር ነው። አንድ ሰው ለዘመዱ ለጓደኛው ትልቅ ማህበራዊ ግዴታ ነው ቀብሩ ላይ መገኘት ከቀብሩም በኋላ ቤተሰብን ማስተዛዘን። ግን እዛው ጥናት ላይ ያገኘነው ሌላ እና ለሲዲሲ ሰዎች የሚያሰጠናቸው ምንድን ነው? ተላላፊ በሽታ ከሆነ ለምሳሌ አንጣጣ ከሆነ የቀብር ስነ ስርዓት ራሱ ይለያል። በበጎ ቀን፣ ባዘቦት ቀን የሚጠበቀው የማህበራዊ ግዴታ በሙሉ በዛን ሰዓት እንዲመች ተሰርቶ አይጠበቅም። እና እኛማ ጋር እንደሱ ታያለ፣ ይሄን ነበር የሰጠናቸው። እና ባህል የማይቀየር ነገር አይደለም፣ ልማድም የማይቀየር ነገር